እርቅና የሰላም ኮሚሽን አባላት ኮሚሽኑ በደቡብ ኢትዮጵያ ክልል በሚያከናውነው የሰላምና እርቅ ስራ ጉዳይ ላይ ከክልሉ ምክትል ፕሬዚደንት ጋር ዛሬ መክረዋል። ዮናታን ዘብድዮስ ከሐዋሳ ዝርዝሩን ይዟል። የእርቀ ሰላም ኮሚሽን ሰብሳቢና የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ሱራፌል እንዳሉት በኢትዮጵያ ሕዝቦች መካከል የቆየውን ቂምና ጥላቻ በእውነትና በፊት ላይ ተመስርቶ እርቀ ሰላም ማውረድ ያስፈልጋል። ኮሚሽኑም ይህንን ለማድረግ ከስምንት ወራት በፊት ስራውን ጀምሮ ነው ያሉት ከክልሉ የሰመ ስተዳደሮች ጋር የሚደረገውን ውይይት የዚህ አካል ነው ብሏል። ሀገራችን ኢትዮጵያ በህዝቦቿ አንድነትና ጥረት በልጽጋና ሰላሟ ተጠብቆ እድገቷ እንዲረጋገጥ ለበርካታ ዓመታት በተለያዩ ማህበራዊ እና ፖለቲካዊ ግጭቶች ምክንያት በህዝቦቿ መካከል የተደራረቡ የቁርሾ ስሜቶችን ለማከም እውነትና ፍትህ ላይ መሰረት ያደረገ እርቀ ሰላም ማውረድ አስፈላጊ ነው። ሂደቱ ህጋዊ መሰረት እንዲኖረው የኤርትሪ መንግስት በኢትዮጵያ ህዝቦች መካከል ሰላም፣ ፍትህ፣ ብሔራዊ አንድነት እና መግባባት እንዲሁም እርቅ እንዲሰፍን መስራት አስፈላጊ መሆኑ በማመን በአዋጅ ቁጥር 1102 2011 የእርቀ ሰላም ኮሚሽን እንዲቋቋም አድርጓል። የእርቀ ሰላም ሂደቱ መሳካት ዘርፈ ብዙ ጠቀሜታ ያለው መሆኑ ግልጽ ቢሆንም ከነዚህ መካከል መንግስት የያዛቸውን የሰላም እና የልማት ፖሊሲዎችን እና ስትራቴጂዎቹን በሚፈልገው ፍጥነትና የጥራት ደረጃ ተግባራዊ በማድረግ ፖለቲካዊ ማህበራዊና የኢኮኖሚያዊ ውጤቶችን ለማስመዝገብ የሚያስችለው ምቹ ሁኔታ የሚጥርልን ከመሆኑ በተጨማሪ የኢትዮጵያ ሕዝቦች ተከባብረውና ተጋግዘው በመላ ሀገሪቱ በነፃነት ተንቀሳቅሰው ለመበልጸግ የተመቻቸ እድል እንደሚፈጠር ይታመናል። የኮሚሽኑ ሰብሳቢ የክልሉ መንግስት ከእርቀ ሰላም ኮሚሽን ጋር ለመስራት ያሳየውን ከፍተኛ ነው ያሉትንም ተነሳሽነት አድንቀዋል። የክልሉ ምክትል ርዕሰ መስተዳድር አቶ ሪስቱ ይርዳ በበኩላቸው የክልሉን ሰላም ማረጋገጥ ቁጥር አንድና ተቀዳሚ ስራችን ነው ስራው በፍጥነት እንዲያልቅ የክልሉ መንግስት በቂ ድጋፍ ያደርጋል ነው ያሉት። ውጥረት ያለባቸውና ለሰላም እጦት ምክንያት ለሚሆኑ አካባቢዎችም ቅድሚያ መስጠት እንደሚያስፈልግም ጠቁመዋል። ርዕሰ መስተዳድሩም መግባባት መፍጠር፣ እርቅ መፍጠር ትልቅ ስራችን ነው፣ ቁልፍ ስራችን ነው። ስለዚህ በየትኛውም መንገድ ከእናንተ ጋራ ተባብረን እንሰራለን። ይሄን በደንብ ላሰምብበት እፈልጋለሁ። በተቻለ መጠን እንዲፈጥን ደግሞ እንፈልጋለን። እንዳላችሁት የእርቅ ስራ ሳይንሳዊ የሆነ መንገዱን ተከትለን ለሁሉ ነገር መረጃዎችን አደራጅተን አግባብተን አስክናን ለመውሰድ በጣም ጊዜ ይፈልጋል። በተመሳሳይ ደግሞ እየቆየ በሄደ ቁጥር ደግሞ ተጨማሪ ዋጋ እንዳያስከፍል ደግሞም እንሰጋለን። ስለዚህ ሁለት መንገዶችን መከተል ቢቻልም ጥሩ ይመስለኛል። ጊዜው ውጥረት ባለባቸው አሁንም ተጨማሪ ለሰላም እጦት ምክንያት ይሆናሉ በሚባሉ አካባቢዎች አንድ ቁሙ፣ ይህን አስቁሙ፣ ይህን አረጋጉ ተገቢ አይደለም ብሎ ምክር ሰጥቶ የሀገሩንም ሽማግሌ የሀገሩንም ባህል ተጠቅሞ መስመር ማስያዝ ያስፈልጋል። በክልሉ በርካታ ባህላዊ የግጭት አፈታት ዘዴዎች መኖራቸውን ገልጠው ይህን ሀብት መጠቀም አለብንም ብለዋል። እንዴት እናግዛቸው ያላችሁት ክልላችን ውስጥ ሁሉም ሕዝቦች የራሳቸው ለዘመናት ያቆዩት ባህል አላቸው። ግጭት የሚፈቱበት ግጭት መፍታት ብቻም ሳይሆን የበለጠ አብሮነት የሚያጠናክሩበት በባህሉ መሰረት የደከመ የማይገፋበት ባይ ነጋዴዋር የመሆን የሆነ የማይገፋበት የሚታቀፍበት ብዙ አይነት የሚያኮራን ሴቶች አሉ እና እነዚህ ሴቶች መኮትኮት ያስፈልጋል። ሽማግሌዎቹ ማትጋት ነው፣ ወደ ስራ እንዲገቡ ማድረግ ያስፈልጋል። የኮሚሽኑ አባል ዶክተር አበራ ደረሳ በዙ ወቅት እንዳሉት በሕዝብ መካከል ሳይታወቅ የገነገነውን በቀል ቁርሾና ጥላቻዎችን በጥናትና በአገር በቀል እውቀት ላይ ተመስርቶ ለመፍታት የሚያስችል ስራ የሰላምና የርቅ ኮሚሽን ይሰራል ነው ያሉት። እነዚህ ያለመግባባቶችና ግጭቶች መንስያቸው ምንድን ነው? አብዛኛዎቻቸውን እናቃቸዋለን። በእኛ ግድሜ የነበሩትን ከኛ ድሜ በፊት የነበሩም አሉ ቀደም ብሎ የተከሰቱ ያለመግባባቶች እና ዛሬ የተከሰቱ ያሉ ያለመግባባቶች የተያያዙ ናቸው በብዛኛው። ስለዚህ ከምንጩ አይተን ሳይንሳዊ በሆነ መንገድ ተንትነን ህዝቡን አሳትፈን ካልፈታኑ በስተቀር የሆነ ብራንቹ ላይ ብንጠለጠል እንደገና ብራንቹ ስለሚያፈራ ችግሩ ተመልሶ ይመጣል። ስለዚህ ነው ሰላም ኮሚሽን ዲፕ ሄዶ ወርዶ የተቻለውን ያህል ወደኋላ ተመልሶ የእነዚህ ቁርሾዎች መንስያቸው ምንድን ናቸው? ምናልባት በአብዛኛው የምንሰማማ ነገር አለ። የነዚህ ችግሮች መንስያቸው ፈጣሪዎች አንዳንዴ መንግስት ነው ማን ክዶ ነገር አለ። ኮሚሽኑ ከሃይማኖት አባቶች ከአገር ሽማግሌዎችና ከተለያዩ የህብረተሰብ ክፍሎች ከተውጣጡ ጋርም ዛሬ በሐዋሳ ከተማ ተወያይቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም